እሰይ እሰይ ተወለደ እሰይ እሰይ ተጠመቀ ከሰማየ ሰማያ ወረደ ከድንግል ማር ተወለደ እርሱ ባይወለድ እሰይ እሰይ ቸሩ አባታችን እሰይ እሰይ እርሱ ባይጠመቅ እሰይ እሰይ መድኃኒታችን እሰይ እሰይ መች ትገኝ ነበረ እሰይ እሰይ ገነት ምድራችን እሰይ እሰይ አህብ እሰይ እሰይ ተወለደ እሰይ እሰይ ተጠመቀ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ እንደ ጠል ወረደ እሰይ እሰይ ከሰማይ ወደኛ እሰይ እሰይ ወገኖቹ ሊያድን እሰይ እሰይ ከኃጢአት ቁራኛ እሰይ እሰይ እሀ እሰይ እሰይ ተወለደ እሰይ እሰይ ተጠመቀ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ፣ ብርሃን ወጣላቸው። እሰይ እሰይ ለመላ ሕዝቦቹ እሰይ እሰይ በጨለማ ጉዞ እሰይ እሰይ እንዳይሰላችሁ እሰይ እሰይ አሃ እሰይ እሰይ ተወለደ እሰይ እሰይ ተጠመቀ ከሰማየ ሰማያ ወረደ ከድንግል ማርያም ተወለደ እግዚአብሔር አምላከ እሰይ እሰይ አንድያ ልጁን እሰይ እሰይ እርሱ ወዷልና እሰይ እንዲሁ ዓለሙን እሰይ አሀ ተወለደ እሰይ ተጠመቀ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ።